torba walitti deebina nagahan. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሁሉም በራሱ ላይ ጨካኝ ገዢ እንዲሆን እድል ይሰጣል ተብሎለታል። የነፃነት መንገድ መሆኑን በሚያመላክት የስላቅ አነጋገር አይነተኛ የመንግሥት አስተዳደር ብዙዎች ሊተዳደሩበት የሚመርጡት መንግስታዊ ስርዓት ነው። ብዙ ብዙ የተባለለት እና ገናም የሚባልለት ዲሞክራሲ ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ጥያቄ የሚነሳበት ነፃነትና እኩልነት መካከል ብዙ ግጭት አለ። ሶሻሊዝም ያለ እንደሆነ ወደ እኩልነት ነው የሚያደለ ነው። ያኔ ደግሞ ነፃነቱ ይዳፈናል። Capitalism no. We the law, we are the law, we are the law, we are the law, we United the law, we are the law, we are the law, we are the we the ኢትዮጵያስ ኤኒግማቲክ ፕሬዘንት የሚሉት ከቱባቱባ ስራዎቻቸው መካከል ናቸው። እናንተ አድማጮቻችንም በያላችሁበት እንድትወያዩበት በተጋበዛችሁበት በዚህ ውይይት በዓለም በተሻለ የመንግስት አስተዳደር ዘይቤነቱ ስለሚዘከረው ዲሞክራሲ ጽንሰ ሀሳብ የፍልስፍና መሰረቶቹ እና የገጠሙትን ፈተናዎች ጨምሮ ጠለቅ ብሎ በሚዳስስ ሰፋ ያለ ውይይት አብረውን ያመሻሉ። ከክንፎቼ ብጀምር ደስ ይለኛል። በሁለት ክንፎች ነው የምበረው። በአንድ አቅጣጫ ድልም መጽሐፎች ለጠቅላላ እውቀት የሚበጁና ለነፍስ እውቀት የሚጠቅሙ ብዬ ለሁለት ከፍላቸዋለሁ። በዓለም አቀፉ ወረርሽኝ ኮቪድ-19 ሳቢያ የመኖሪያ ቤቶችና የሥራ ቦታዎች እጃፋቸውን ዘግተው በሰነበቱበት በዚያ ሰሞን በሩን ገርበብ አድርጎ እንደ ዘበት ሶስት መጽሐፍ ለሕትመት አብቅቷል። ባለፉት 20 ዓመታት ውስጥም የደረሰና የተረጎማቸውን በርከት ያሉ መንፈሳዊ መጽሐፍት ጨምሮ በአጠቃላይ ከ20 በላይ መጽሐፎችን አስነብቋል። ደራሲ አለማየሁ ማሞ እሱም አብሮን ያመሻል። የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ንጉሴ አክሊሉ ከእንግዳው ጋር ብቅ ይላል። እሁድ ነሐሴ 16 2013 ዓ.ም። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ አብራችሁን ቆዩ። ጤና ይስጥልን። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ደረጀ ደስታ ነኝ። አፍጋኒስታንን ለቀው ለመውጣት በካቡል አውሮፕላን ማረፊያ አቅራቢያ ከሚራኮቱ በሺዎች ከሚቆጠሩ ሰዎች መካከል በትናንትና ዕለት ሰባት ሰዎች መሞታቸውን የእንግሊዝ የመከላከያ ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል። ሮይተርስ በስፍራው የነበረውን የስካይ ኒውስ ዘጋቢ ጠቅሶ እንደዘገበው ሰባቱ ሰዎች የሞቱት በሺዎች የሚቆጠሩ ሰዎች በፈጠሩት ግፊያ ከፊት የነበሩት ሰዎች ለከለላ ከተጋረጡ ግድግዳና ወለሎች ጋር በመላተማቸው ነው ብሏል። በሌላም በኩል በአፍጋኒስታን የሚገኘው የዩናይትድ ስቴትስ ኤምበሲ አገር ለቀው መውጣት የሚፈልጉ ዜጎች ከኤምባሲው በየግላቸው ትዕዛዝ ካልደረሳቸው በስተቀር ወደ አውሮፕላን ማረፊያዎች እንዳይሄዱ በትናንትናው ዕለት ማስጠንቀቂያ ማውጣቱን አስታውቋል። ይሁን እንጂ ማስጠንቀቂያው በዜጎች ሌላ ስጋትና ግራ መጋባት መፍጠሩ ተመልክቷል። ታሊባን ደግሞ ዛሬ እሁድ ባወጣው መግለጫ ዩናይትድ ስቴትስን ተጠያቂ አድርጓል። የታሊባን ከፍተኛ ባለስልጣን አሚር ካህን ሙጣቂ ዛሬ ባወጡት መግለጫ በመላው አገሪቱ ሰላምና መረጋጋት ያለ ሲሆን፣ ግርግሩ ያለው በካቡል አውሮፕላን ማረፊያ ብቻ ነው ብለዋል። አሜሪካ ያላትን ሙሉ አቅሟንና ችሎታዋን የተጠቀመች ፕሬዝደንቱም፣ ለቆ ስለ መውጣቱ ሂደት በቀጥታ ትኩረታቸውን የሰጡበት ቢሆንም በአውሮፕላን ማረፊያው ላይ ግን ሥርዓት ማስከበር አልቻሉም ሲሉ አሜሪካን ኮንነዋል። የአይን እማኞች ደግሞ ታሊባኖቹ በአውሮፕላን ማረፊያው አቅራቢያ የተሰበሰቡ ሰዎችን ለመበተን ጥይቶችን ወደ ላይ እንደሚተኩሱ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እሁድ ከፋክስ ቴሌቪዥን ጋር በነበራቸው ቆይታ በአውሮፕላን ማረፊያው ያለው ሁኔታ እጅግ አደገኛና ተለዋዋጭ መሆኑን ገልጸው፣ ይሁን እንጂ ዩናይትድ ስቴትስ ባለፉት 24 ሰዓት ውስጥ ብቻ 7400 ሰዎችን ከካቡል ማውጣቷን አስረድተዋል። ዋይት ሀውስም በሰጠው መግለጫ አሜሪካ ባለፈው ሳምንት ውስጥ ብቻ ወደ 25100 ሰዎችን ማውጣት መቻሏን ገልጸው ከሐምሌ ወር መጨረሻ ጀምሮ እስካሁን በጠቅላላው 30000 ሰዎችን ማውጣት መቻሉን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዛሬው ዕለት በአፍጋኒስታን ስላለ ሁኔታ መግለጫ ይሰጣሉ ተብሎ ይጠበቃል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሐሪስ በደቡባዊ ኤዥያ የሚያደርጉትን አጭር ጉብኝት ለመጀመር ዛሬ ሲንጋፑር ገብተዋል። ምክትል ፕሬዚዳንቷ ከሲንጋፖር መሪዎች ጋር የሚነጋገሩ ሲሆን ቻንጊ የሚገኘውን የዩናይትድ ስቴትስ ባህር ኃይልንም ይጎበኛሉ። በማስከተልም በመጪው ረቡዕ ወደ ቬትናም እንደሚያመሩ ተገልጿል። ከቬትናም መሪዎች ጋርም በዓለም አቀፍ ደረጃ እያደገ የመጣውን የቻይና ተጽዕኖ ለመመከት የሚያስችል ዓለም አቀፍ ድጋፍ ለማሰባሰብ እንደሚመክሩ ተነግሯል። ካማላ ሐሪስ ቬትናምን ሲጎበኙ የመጀመሪያዋ የዩናይትድ ስቴትስ ምክትል ፕሬዝደንት ናቸው። ምክትል ፕሬዝደንቷ ከሲንጋፖርና ከቪየትናም ጋር በደህንነት፣ አየር ንብረት ለውጥ፣ ኮቪድ-19ና ዓለም አቀፋዊ ስርዓትን ስለማስፈን እንደሚወያዩ ቃል አቀባያቸው ሳይመን ሳንደርስ መግለጻቸው ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱ ውሳኔ ያስቀጠለው ምስቅልቅል በሺዎች ኪሎ ሜትር ርቃ በምትገኘው የአፍሪካዋ ሳህልም እንዳይደገም ስጋት መፍጠሩ ተዘግቧል። ስጋቱ የመጣው ሌላኛዋ ሀያል አገር ፈረንሳይ በአፍሪካው ሳህል የጀመረችውን የረዥም ጊዜ የጸረ ሽብር ዘመቻ ለማቋረጥ በማሰቧ እንደሆነም ተነግሯል። ፈረንሳይ የጸረ ሽብር ዘመቻውን ቢያንስ አሁን ባለበት ደረጃ መቀጠል አለመፈለጓን አስታውቃለች። አፍሪካ ውስጥ ሰፊ አካባቢን በሚያካልሉት በኒጀር፣ ቡርኪና ፋሶ እና ማሊ ድንበሮች አካባቢ በርካታ የእስላማዊ ኃይሎች ጥቃቶች እየሰነዘሩ ነው። በጥቃቶቹም በርካታ ሰላማዊ ዜጎችና ወታደሮች እየተገደሉ መሆኑን ተዘግቧል። በአንዳንዶቹ ተንታኞች ዘንድ ይህ እንደ አፍጋኒስታኑ ሊያሸንፉት የማይችሉት ጦርነት መሆኑ የተነገረለት ሲሆን አካባቢው እጅግ የተራዘመ ጦርነት የተካሄደበት በሺዎች የሚቆጠሩ ሰዎች የሞቱበት ከሁለት ሚሊዮን በላይ ሕዝብ የተፈናቀሉበት መሆኑ ተመልክቷል። የአሜሪካ ድምፅ ያነጋገራቸው ተንታኞች በሁለቱም ጦርነቶች መካከል ልዩነት ቢኖርም በርካታ ተመሳሳይ ነገሮች መኖራቸውንም ገልጸዋል። በመጨረሻም ኮቪድ-19 የአሜሪካ የምግብና የመድኃኒት አስተዳደር ኮቪድ-19ን ለመከላከል ለፈረሶች የተዘጋጀውን አቨር መስት የተባለውን መድኃኒት በግላቸው ወስደው የህክምና እርዳታ ለማግኘት ሆስፒታል የገቡ ህሙማን እንዳሉ በርካታ መረጃዎች የደረሱት መሆኑን በመግለጽ አስጠንቅቋል። ድርጅቱ ትናንት ቅዳሜ በትዊተር ገጹ ላይ አቨር መስትን የተባለውን የከብቶች መድኃኒት ለሚወስዱ ሰዎች እናንተ ፈረሶች አይደላችሁም፣ እናንተ ላሞች አይደላችሁም ከምር ሁላችሁም ይህን ነገር አቁሙ፣ የሚል ማስጠንቀቂያ አውጥቷል። የድርጅቱ ማስጠንቀቂያ በዩናይትድ ስቴትስ የሚሲሲፒ ክፍለ ግዛት የጤና መምሪያ ያወጣውን ተመሳሳይ መግለጫ ተከትሎ ነው። የጤና መምሪያው መግለጫ ኮቪድ-19ን ለመከላከልም ሆነ ከህመሙ ለመዳን የከብቶችን መድኃኒት በመውሰድ ከታመሙ ሰዎች ቁጥራቸው እየጨመረ የመጣ የዘጠኝ 9 አንዳንድ የደረሱልኝ የስልክ ጥሪዎች መመዝገባቸውን አመልክተዋል። ከደረሱ የእርዳታ ጥሪ ስልኮች ውስጥ ሰባ ከመቶ የሚሆነው ለከብቶች የተዘጋጀውን መድኃኒት ወስደው ከታመሙ ሰዎች መሆኑም ተገልጿል። ሰዎች ስለ ኮቪድ-19 የተሳሳተ መረጃ በመስማት ራሳቸውን ከሚጎዱ እርምጃዎች እንዲታቀቡ የምግብና መድኃኒት አስተዳደሩ አሳስቧል። በሌላም በኩል እንግሊዝ ከመጪው ማክሰኞ ጀምሮ ዕድሜያቸው ከ18 ዓመት በላይ ለሆኑና እስከ ስምንት ሺህ በሚደርሱ ሰዎች ላይ ኮቪድን መቋቋም የሚያስችል ተፈጥሯዊ የበሽታ ተከላካይ ሕዋሳት ምርመራን እንደምታደርግ አስታውቃለች። የእንግሊዝ መንግስት ዜና ማሰራጫዎች እንደዘገቡት በኮሮና ቫይረስም ሆነ ለተለዋዋጭ ቫይረሶቹ የተጋለጡ ሰዎች ስለሚኖሯቸው ተፈጥሯዊ መከላከያ የበለጠ መረጃ ለመሰብሰብ እንደሚፈልጉ ተመልክቷል። ለሰዓቱ ያለን ዜና በዚህ ያበቃል። ድርጅ ደስታኔ ጤና ይስጥልን። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ ነሐሴ 16 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የመምህሩ ጽፈት ከዚህ በመምህሩ ሸንጎ ኀጢአተኛ ቁማ ለቅጣት ታጭታለች። በድንጋይ ተወግራ የምትሞትበትን ቃል ትጠብቃለች። እሷ ባዘን የፈዘዙ ውብ ማራኪ ዐይኖቿን በድንገት ጨፈነች። በጭፍኑ ዐይኗ ታያት መኖሪያዋ ያልተዘጋ ደጃፍ ላመል ገርበብ ያለ በሐሳቧ ተሳለ። ወደ ውስጥ ሲገባ ዝብርቅ የቤት ዕቃ እዚህም እዚያ ጋር ሰብሰብ ያለ ግርዶሽ በወግ ያልተዘጋ ግርዶሹ አልፎ ያልተነጠፈ አልጋ የክሷ ማስረጃ የድንጋይዋ ዋጋ። እዚያ ሕግ አውጪ ተርጓሚ ሊቃውንት በሙሉ ሥርዓት እንዳይጣስ ሕጉም እንዳይዳስ እየተማማሉ ከቤቷ በውክቢያ ያወጧትን ምስኪን አፋርደን እያሉ መምህሩን በሸንጎ ሞት ይለምናሉ። እኒህ ወጋሪዎች በክሳቸው ታምነው ድንጋይ ይመርጣሉ መሐል። ፍርድ አዋቂው መምህር ድንገት አቀርቅሮአል ራሱም ዘልሶ ምድር ላይ ይጽፋል። የጽሑፉ ኃይለ ቃል የከሳሾችን ክስ የወጋሪን ብርታት እንደ ሰም ያቀልጣል። ድንገት ተበተኑ ከሳሾች ተነኑ። እሷ የተጨፈነውን ዐይኗን ስትገልጠው አንድ እሷ ተከሳሽ አንድ እሱ የሚዳኘው መምህር የሚባለው ከብዙ መውገሪያ ክምር ድንጋይ ጋር እንዲህ ሦስት ሆነው ራሷን አገኘችው። በጣቱ የጻፈውን ያልተፈታውን ቃል እሷም አላየችው። ያ ጽሑፍ ምንድነው? ድንገት ዛሬ ገብቶን ስንተረጉመው ያ የታምር ጽሑፍ ድምፅ አልባ ድማሚት፣ የተሳለ መብረቅ፣ ሁለት መስመር ግጥም ጉባኤ ቃና ነው። እዚያ ግጥሙን ያነበበው ያ ሁሉ ወገኛ ሞት ለሷ ያዘዘ፣ ወደ ራሱ ሱሪ በእጁ ሊከላከል ቦላሌውን ያዘ ይህ ዝሙን የሚሉት ተንኮለኛ ኀጢአት ግብሩ ይቸግራል፣ እንደ እንግዳ ደርሶ መጣሆኝ ያለለት መች ብቻ ይሠራል። እናም ፍትሕ የናፈቀው ያ ሁሉ ወንዳደር እንዲያ ሲግደረደር፣ መክሰሱን ብቻ እንጂ መከሰሱን ገና አላወቀም ነበር። ከግጥሙ መስመር ከተጻፈው ጽሕፈት ከግጥሙ አይለቃል፣ ከማን ጋር አደረች ብሎ መጠየቁን ወጋሪው መች ያውቃል? እዚህ ጥብቆን ገና በቅጡ ሳይሸብብ በአንድ እጁ ደግፎ ሴቲቱን ሊወግር ድንጋይ አንከርፍፎ ዛሬም ለወቅ ቆሟል ሁለት ሺህ ዓመት ወንዱ ተሰልፎ። ገጣሚ አበባው መላኩ የመምህሩ ጽሕፈት በሚል ርዕስ በቋጠራትና እኔ ነኝ በ2007 ዓ ም ካሳተመው የግጥም መድብል ባገኘናት የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚ አበባውን እናመሰግናለን። አድማጮች፣ አሁን በተከታዩ ስልት ወደ ቀዳሚው ቅንብር እንሻገር

እንደ አድማጮች አሁን በመግቢያችን ወደ አስተዋወቅ ነው ነው የምሽቱ ቀዳሚ ቅንብር ነው የምናምራው ዲሞክራሲ፣ በረከቱና ፈተናዎቹ ያለበት ነው እና እስከ ዛሬ ከሚታወቁት አይነተኛ የመንግስት አስተዳደር ስርዓቶች ሁሉ ተመራጩ ነው፣ ያ የብዙሃን ድምፅ እስከተሰማም ድረስ። ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የጠገበ የአስተዳደር ስርዓት ዘይቤ ሌላ የዘመን ፈተናዎችም የገጠሙት ይመስላል። ለመሆኑ ለምን ይሆን ደፍን ዓለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ስርዓት ያደረገበት ሚስጥር። ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይት ስቴትሷ ኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል። ፕሮፌሰር መሳይ ከጻፏቸው በርካታ መጽሐፍት ውስጥም አይዲዮሎጂ ኤንድ ኤሊት ኮንፍሊክትስ አውቶፕሲ ኦፍ ኢትዮጵያን ሬቮሉሽን በግርድፍ ትርጉሙም ርእዮትና የልሂቃን ግጭት የኢትዮጵያ አብዮት ሲመረመር የተሰኘውና እንዲሁም ሰርቫይቫል አንድ ሞደርናይዜሽን ኢትዮጵያስ ኤኒግማቲክ ፕሬዘንት ስልጣኔና ሁሉን አልፎ ከዚህ መድረስ መቻል የኢትዮጵያ ዛሬ ላይ የመገኘት ሚስጥር ይህም በግርድፍ ትርጉም ነው የሚሉት ይገኙበታል። በዓለም በተሻለ የመንግስት አስተዳደር ዘይቤነቱ ስለሚዘከረውና ና እናንተ አድማጮቻችንም በያላችሁበት እርስ በርሳችሁ እንድትወያዩበት እየጋበዝን ስለተሻለ የሕይወት መንገድ ሲባል ወደ ተሰናዳው ውይይት ቀዳሚ ክፍል እንውሰዳችሁ። ፕሮፌሰር መሳይ ከበደ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ፕሮፌሰር መሳይ በቅድሚያ የውይይታችንን መነሻ መንደርደሪያውን ላስቀድም። ዛሬ የምንነጋገርበት ጉዳይ በጣም መሰረታዊ ብዙዎቻችን የምናውቀው የሚመስለን ነገር ግን ብዙ ጥያቄዎች ያሉን ዲሞክራሲ፣ በአብዛኛው እንደ ቀዳሚ ወይም እንደተሻለ መንገድ ተደርጎ የሚታየው ብዙ ሀገሮች የሚከተሉት እንደ ሕይወት አቅጣጫ ተደርጎ የሚወሰድና የሚመረጥ፣ ነገር ግን ሊያነጋግረን የሚችል ነው። ስለ ዲሞክራሲ ልንነጋገር ነው። እሺ፣ የመጀመሪያ ስለተጋበዝኩ እና በተለይ ዲሞክራሲ ላይ የተመሰረተ ጥያቄዎች፣ እነዚህ ጥያቄዎች መልስ በጣም ደስ ይለኛል። መልካም ራሱ ቃሉ ሳይቀር በጽንሰ ሀሳብ ደረጃ የመነጨባትን ግሪክን ከክርስቶስ ልደት በፊት በአምስት መቶ ስምንት እና አምስት መቶ ሰባት ዓመተ ዓለም የነበረው የቀድሞውን የአቴና ዲሞክራሲ የመጀመሪያው ተደርጎ ይወሰዳል። እንደገና እንደ መንግስት እንደ አገር ደግሞ የዘለቀበትን ደቡብ ጣሊያን የምትዋሰነው የትንሽቱ ባለተራራዊቱ ሀገር የሳማሪኖ መንግስት በመንግስት ደረጃ ቀዳሚው ዲሞክራሲያዊ አስተዳደር ተደርጎ ይወሰዳል። ይሁን እንጂ ስር በመስደዱ መሰረት በመጣሉ እንደ ስርዓት ዘለቄታ ያለው ለሌሎችም እንደ ምሳሌ ሲቆጠር የቆየው የዩናይት ስቴትስ ዲሞክራሲ ነው እና ዩናይት ስቴትስ በንጽጽር ወጣት ወይም የቅርብ ጊዜ አገር ሆና ሳለ በዲሞክራሲ መሰረት ግን የእድሜዋን ያህል ገፋ ያደረገ ተደርጎ ይቆጠራል እና እስኪ እሱን በመመልከት እንጀምር። በዩናይት ስቴትስ ዲሞክራሲ ምን መሰረቶች አሉት? እንዴትስ መሰረት የያዘ አሁን ያለበት ቦታ ለመድረስ ምን አይነት ሂደት ውስጥስ አለፈ? የእርስ በርስ ጦርነት ያሳለፈች፣ በአንድ ወቅት የዘር መድልዎ ባሪያ አሳዳሪነት ነግሶባት የነበረች ሀገር ናት። ይሄ ሁሉ ስለ ዲሞክራሲ የሚነገርላት ሀገር ና የዩናይት ስቴትስን የዲሞክራሲ ታሪክና ሁለንተናዊ ሂደቱን የቅርብ ጊዜውን ፈተናዎች ጨምረን መልከት ብናደርግ እሺ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ከአጀማመሩ የሚያስቸግር ነገር አለ። እሱ ምንድን ነው? ልክ እንደው በድሮ በጥንት ግሪክ ጋር በሚጠጋ መንገድ የአሜሪካን ዴሞክራሲ የባርነት ስርዓትን እየተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው ሕገ መንግስቱ ከተጻፈ በኋላ በማሻሻያ ነው እንዲቀር የተደረገ እና ትንሽ እዚህ ላይ እንዴት የሰው እኩልነትን ተቀብያል የሚል ስርዓት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው በከፍተኛ ደረጃ ራሷ አመሰራረቱ እንግዲህ የመሰረቱት ሰዎች ከዩሮፕ ሸሽተው የሄዱ በሃይማኖት፣ በሌላም በሌላ ነገሮች ተሰደው የሄዱ ሰዎች ያቋቋሙ ስለሆነ በከፍተኛ ደረጃ ያው የዴሞክራሲን ነጻነት የሚለውን አጉልተው አሳይተዋል። ከሁሉ እኩልነት ላይ ብዙ ወደ ኋላ ናቸው። እነሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራ ችሎታ ካለ ከየትኛውም ክፍል ብትመጣ ከምንም ከምንም ብትመጣ ስኬታን ማልቱን ትችላለን የሚል እምነት አለ። ኢኳል ኦፖርቹኒቲ የሚል እንግዲህ፣ እሱ አንድ ያ ቤተሰብ የተወለደ ልጅ እና አንድ በጣም የከበረ ቤተሰብ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱን አንድ መታየት አለበት እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለውን የሆነ አመለካከት የበለጠ ያራም በዚህም ነው ብዙ ነገር በመንግስት ይካሄዳል። መንግስት በአጠቃላይ በጤና በኩል በትምህርትን በኩል ራሱ በከፍተኛ ደረጃ ይሳተፋልና ይሄ ምንድን ነው የካፒታሊዝም በጣም ልዩነት ማብዛትን ለማስተካከልና ትንሽ ወደ እኩልነቱ ለመሄድ ነው እንግዲህ የፈረንሳይ አብዮትን ስንወስደው የፈረንሳይ አብዮት ጣጥታ ከነጻነት ይልቅ የነሱ መሪዎች በሩሶ የሚመሩ ሲሆኑ ከነጻነት ከነጻነት ይልቅ እኩልነት ይበልቃል የሚል የያዙት እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነጻነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም፣ አብሮ ለማካሄድ በጣም በጣም አስቸጋሪ። ሶሻሊዝም ያን እንደሆነ ወደ እኩልነት ነው የሚያደላው፣ ያኔ ደግሞ ነጻነቱ በጣም በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነጻነት ነው። ያ ደግሞ እኩልነትን እችላል። እና ዩሮፒያኖች ያገኙት ይሄ ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተሉ ሁለቱም ለማጣመር የሚሞክር ነው። አሜሪካኖቹ ግን ይህ የአሜሪካ ዴሞክራሲ ይሄን አይፈል እንግዲህ የአሜሪካን ዲሞክራሲ ዋናው መሰረቱ እንግዲህ ያው እንደምናውቀው የስልጣን ክፍፍሉ ነው። የህግ አውጭ፣ የፍርድ ቤት እና የአስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል። እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነን ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተብቶ አስረውታል። እና ይሄ ነው የነሱ የሚለየው፣ ከሁሉ ይበልጣል ማለት ሳይሆን ዴሞክራሲያቸው፣ ምክንያቱም እንዳልኩት በጣም በእኩልነት ጥያቄ ላይ ብዙ ብዙ ድክመት ያለበት ጉዳይ ነው። ብዙ ተፈትነዋል። አሁንም እየተፈተነ ነው እያሉ ነው ነው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዴሞክራሲ ያለው። ምክንያቱም ያው ከትራምፕ መሸነፍ በኋላ ያየኑ ዚ ቁጭ ብለን አሜሪካን ሀገሩ መፈንከለ መንግስት ሙከራ አይተናል፣ ምንም ትርትር የሌለው እና ያ መፈንከለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችን ላይ ያለ ነው። እዚህ ላይ ምንድን ነው የምለው ዴሞክራሲ አንድ ድክመቶች ያሉት ይሄ ነው ምንድን ነው እርግጥ ነው ምርት ሰታለ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ ነገር ግን አንዳንድ የማታልፋቸው ነገሮች ይሄ የነጭን የበላይነት መጠበቅ አለብን በሚል ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል። መልካም፣ ዛሬ የደረሰበትን የገጠመውን ፈተና ምናልባትም ከዚህ ቀደም በዘመናት ዕድሜው ካለፍባቸው ሌሎች ፈተናዎች ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየጠቃቀስን ብንመለከት ለምሳሌ በዚህ በዩናይት ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ፣ ድምፃቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችን ብቻ ነው የሚመለከተው እስከ 1870ዎቹ ድረስ ድምፅ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት፣ ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል? እንግዲህ ብዙ ጊዜ ነው ይህን ጥያቄ ስታነሳ የሚባለው ምንድን ነው ያው ፍጹም ዴሞክራሲ የለም። ዴሞክራሲ መታየት ያለበት በእድገት ነው እና ይህን ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው፣ ጥቁሮችም እንደዚሁ መለስተኛም ቢሆን በዛ ውስጥ እየተሳተፉ ነው እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም። እና ስለዚህ በታሪክ ውስጥ ነው ማየት ለብን ይላሉ። ምንም ምንም ፍጹም ተቀባይነት የለም ሰው ነገር እስከሆነ ድረስ መሻሻሉ ግን አሁን ጥያቄው እውነትም እየተሻሻለ ነው ወይ ነው መሆን ያለበት እና አዎ፣ ለምሳሌ አሜሪካ ነገር ስናየው ወደፊት ይሄዳል ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ለምሳሌ የጥቁሮች መምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል። አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለው። እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ጮርቶ ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም በጣም ስስ ስስ ነገር ነው። ስስ ነው ምል ምንድን ነው ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥ እና ታዛዥ በሚል ነው የተቀረጸው እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው በደንብ ካልጠበቅከው በቀላሉ የሚፈርስ ነው በቀላሉ ወደ አምባገነናዊ ገነናዊ ስርዓት ሊለወጥ የሚችል ይሄ የአውሮፓን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጣም በጉጉት እና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል፣ አንዴ ስርዓቱን መስረተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት። ምክንያቱም የተፈጥሮ መሰረት የለው ሰው የሰራው ሰው የፈጠረው በመሆኑ ዘለቄታው ያልተቋረጠ ቁጥጥርን እና ክትትልን ይሻል እንጂ አንዴ ያልቆ ተጠናቋል ተብሎ የሚኖርበት አይደለም። ግድፈት ሲኖር መታረም እንዲስተካከል መጣርን ይጠይቃል እያሉ ነው የፈጠረው። ባህላዊ በተለይ ደግሞ ከሃይማኖት ጋር አሁን ግሪኮች ለምሳሌ የጥንት ግሪኮች ሁለተኛ ዴሞክራሲ ማስቀመጥ ያቃታቸው ይሄ የሰው እኩልነት የሚለው ሀሳብ ላይ ስላደረሱ ነበር እና ይሄ የመጣው በክርስቲያን ሃይማኖት የተነሳ ዩሮፕ ውስጥ ገብቶ ያንን እንግዲህ አሁን ትልቁ ችግር ይሄንን የክርስቲያን እምነት የሰው ነፃነትና እኩልነት እንዴት በፖለቲካ ተቋማትን ቀይረው ነው። ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰብ ውስጥ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ እና ችግሩ ሀሳቡ አይደለም። ችግሩ ስራ ላይ ማዋሉ ተግባሩ ላይ ነው። ይሄ ምናልባትም እዚሁ ጋር እንድንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈለግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምፅ እስከሆነ ድረስ አንዱን መቀበል ከፈቀድን ሰዎች የመረጡትን ነገር ግን በሚዛናዊ ሕሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይት ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርን ሊሰጥ ይችላል የሚባለው ሀሳብ አለ። ይህን የተመሳቀለ ሁኔታ የመፍጠርም አቅም አለው ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሀሳብ አጉልቶ የሚያሳይ አነጋገርም አለ። አያይዘውም ለምን ሲሆን ከሌሎች ሁሉ አብልጦ መመረጡ ድፍን ዓለም ዲሞክራሲያዊ ስርዓት መመኘቱ ከ ከፕሮፌሰር መሳይ ከበደ ጋር የጀመርነው ቃለ ምልልስ አላበቃም። ቀሪውን በሌላ ፕሮግራም እናቀርባለን። ለአሁኑ ግን ፕሮፌሰር መሳይን ለጊዜያቸው እናመሰግናለን። እግዜር ይስጥልን። ወደ ሁለተኛው የምሽቱ ዝግጅት እንሻገር። የመጽሐፍት ዓለም ወግ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 ባለፈው ዓመት የሰዎችን እንቅስቃሴ በመገደብ በከሰተው ለየት ያለ ሁኔታ ሳቢያ ሁላችንም በየቤታችን የተከተትንበት ሰሞን ነው። መደበኛ ስራውን ከቤቱ የሚሰራውን አብዛኛውን ሕዝብ ጨምሮ የወረርሽኙ ስጋት የከሰተው ጭንቀት በበረታበት ወቅት አንዳንዶች ከዚህ ቀደም ጊዜ ያላገኙላቸውን ፕሮጀክቶች አሊያም አዳዲስ ክህሎቶችን ለመቅሰም አጋጣሚውን መጠቀም ሲሞክሩ ተስተውለዋል። የቀጣዩ እንግዳችንም ተመክሮ ከዚሁ የሚመደብ ነው። ጊዜ ሳናጠፋ ከአሉላ ጋር ወደ ነበራቸው ወግ እንወስዳችኋለን። ሁሉንም ከዚያው ታገኛላችሁ። ማየሁ ማሞ ደራሲ፣ ለራዲዮ መጽሄት እንግዳ አይደለህም፣ ከዚህ ቀደም ቀርበሃል። ለሁሉም ግን በድጋሚ እንኳን ደህና መጣ። እንኳን ደህና ቆየኝ። አሉላ፣ እንዳልከው አዲስ አደለሁም። በግሜት ስለተጋበዝኩ አመሰግናለሁ። እኔም ከብዙ ጊዜ በኋላ ድምፅህን ስለሰማው ደስ ብሎኝ አመሰግናለሁ። እኔም እንደዚሁ። አለማየሁ፣ ከዚህ ቀደም በርካታ መጽሐፎችን መጽሐፍህን መሰረት አድርገን ተነጋግረን ነበር። ዛሬ ለየት ያለ ሁኔታ ምክንያት ሆኖናል ቀደም ብለን በመግቢያችን እንዳስተዋውቅ ነው በፕሮግራማችን ባለፈው አመት በኮቪድ-19 ሳቢያ በየቤታችን በተከተትንበት ሰዓት ሰዎች ያን ጊዜ እንዴት አሳለፉ ከመደበኛ ህይወታቸው ከስራቸው ከቤተሰብ ኃላፊነታቸው በተጨማሪ አንዳንዶች የተለየ ሁኔታ ለማድረግ ተጠቅሞበታል እና ያን መለስ ብለን በምናይበት ሁኔታ ውስጥ አንድ ብቻ አይደለም፣ ሶስት መጽሐፍት ለንባብ ማብቃትህ ነው ምክንያት የሆነን። እስኪ ንገረን። ቀደም ብዬ እንደጠቀስኩት የቤተሰብ ኃላፊነት አለ፣ የስራህን ጠባይ አላውቅም፣ ምናልባት ከቤት ጠራ እንደነበረ፣ እንዴት እነህን መጽሐፍት ለንባብ ማብቃት ቻልክ? ከሱ ብንጀምር። አመሰግናለሁ። ጥሩ ነው ከሱ መጀመራችን። እንደ አጋጣሚ ይሄ የወረርሽኙ ጊዜ ለእኔ የተለየ የሚያደርገው ምንድን ነው ማርች ሰባት ቀን ሁለት ሺ ሀያ ዓመተ ምህረት ነበር የመጨረሻውን የመጽሐፍ ምረቃ ፕሮግራም ያካሄድኩት። አንተም እንደምታውቀው ብዙዎቹም ላይ ተገኝታ ከሁለት ሺ አስራ ሶስት እንደ አውሮፓ አቆጣጠር ጀምሮ ዋሽንግተን ዲሲ ሜትሮ ኤሪያ ላይ ያለማቋረጥ በየዓመቱ የመጽሐፍት ምረቃ አዘጋጃለሁ እና ያ ስብሰባ በተካሄደ በሚቀጥለው ቅዳሜ ነው መሰብሰብ የተከለከለው። የኔ ዝግጅት የመጨረሻው ስብሰባ ነበር ማለት ይቻላል። በዛውም ሁሉ ነገር መስሪያ ቤቴም ጭምር ሲዘጋ ያንን ስንቅ ይዤ ነው ወደ ቤት ቢሮ የተመለስኩት እና ያም ትንሽ የበለጠ ሳያነሳሳኝ አልቀረም። መስሪያ ቤቴ ስለተዘጋ መስራት አልነበረብኝም። ስለዚህ የቤተሰብ ኃላፊነቴን አንድ አልፎ አልፎ ተረጋግቼ የምማራትን የመስመር ላይ ትምህርት ኦንላይን ኤዱኬሽን ማድረግ ብቻ ነው የነበረብኝ። ከዛ ውጭ እንግዲህ አብዛኛው ጊዜ ለስነ ጽሁፍና ምርምር የተሰጠ ነው። በዚሁ መሰረት ምንም ሳላባክም፣ ልክ እንደ መደበኛ ሰራተኛ ጠዋት ስነሳ እየጀመርኩ፣ ምሳዬን በልቼም እየቀጠልኩ የራሴ አለቃ ሆኜ በመስራት እነዚህን ሶስት መጽሐፍ ለህትመት አቅረብ ያለው የመጽሐፎቹን ርዕስ ባነሳ ልጆችን አሳድጎ ለወግ ማብጣት የሚለውና በተለይ በምዕራቡ ዓለም አስተዳደግ ላይ ያተኮረው የአሜሪካ ተራሮችና ሌሎችም አጫጭር ጽሁፎች የሚለው ስብስብና ቀበና በትውስታ ጎዳና የሚለው የሰፈሬ የትውልድ መንደሬ ትዝታዎች ሶስቱ ነበሩ። እንግዲህ አሉላ፣ እንደምትገምተው ከዛ በኋላ ስብሰባ ማካሄድ ስላልቻለ ባለኝ ዝርዝር መሰረት አንባቢዎቼን በስልክ በፌስቡክ ኢንቦክስ፣ እና በመሳሰሉት በመድረስ መጽሐፎቹ እየታሸጉ በየአድራሻቸው እንዲላኩላቸው ነው ያደረግኩት። ጥያቄህን ጠቅለን ላድርግ መልሽ ለመጨረስ ሶስቱን መጽሐፍት መጨረስ የቻልኩት እንደ መደበኛ ስራዬ በመውሰድ ነው፣ ለራሴ በማሳመን ነው። ወደ ተከታይ ጥያቄ ከማለፌ በፊት ዋናው መስሪያ ቤት የተዘግቶ ነበር ብለህ ነበር። ስራ ሙሉ በሙሉ አቁማችሁ ነበር? አንዳንዶች ከቤት የሚቀጥል አይነት የስራ ጠባይ ያላቸው ከዚህ ቀደም ያልተሞከረውንም ጭምር መሞከር ተችሏል። ሙሉ በሙሉ አትሰራም ነበር፣ ስራን በሚመለከት ስራ የሚጠይቀው ኃላፊነት አልነበረም እስኪከፈት አዎ ትክክል ነው። አልነበረኝም። እንግዲህ አንድ የሙሉ ጊዜና አንድ ደግሞ በትርፍ ጊዜ የምሰራቸው ስራዎች ነበሩ። የመደበኛው ስራዬ ሙሉ በሙሉ የተዘጋው ምክንያቱም ከእንግዶች ጋር የተያያዘ ስለሆነ የሚሰራውም በአካል ተገኝቶ ስለሆነ ይሄ የአየር ላይ ጉዳይ ወይም ቴሌወርኪንግ የሚሉት ፈጽሞ እኔን አይመለከትም። ሁለተኛው ስራዬ የትርጉምና የማስተርጎም ስራ ነው በትርፍ ጊዜ የምሰራው። እሱ በቪዲዮ እና በቴሌኮንፈረንሲንግ የቀጠለ ቢሆንም፣ እኔ ግን እዚህ ስነ ጽሁፍ ጉዳይ ላይ በጣም ከመዋጤ የተነሳ ያምንም ብዙ አልሄድኩበትም። ስለዚህ አብዛኛውን ጊዜ ከቤተሰብ ኃላፊነቴና ከትምህርቴ ባሻገር ያዋልኩት የስነ ጽሁፍ ጉዳዮች ላይ ነው። መልካም መቼ እንደተጻፈ ባላውቅም ሌላ አራተኛ መጽሐፍም መንገድ ላይ ነው። ለህትመት የተዘጋጀ መጽሐፍ እንዳለህ ተረድቻለሁ። ከምልልሳችን በፊት በነበረን ውይይት የኢትዮጵያን ባህር ኃይል ባለሙያዎች ታሪክ የሚተርክ እግረ መንገዱንም ዛሬ የለምና የቀደመውን የኢትዮጵያን ባህር ኃይል መልሶ የሚያስተዋውቅ መጽሐፍ መሆኑን ተረድቻለሁ። ከዚህ ቀደም ይመስለኛል የህይወት ፈርጦች ከቀበና እስከ አስራ አራተኛው ጎዳና የዋሽንግተን ዲሲውን አስራ አራተኛው ጎዳና ግን ለታሪክህን በተረክበት በዚያ መጽሐፍህ ላይ እንዳነበኩ ይመስለኛል የባህር ኃይል ባልደረባ ነበርክ። የተለየ ምክንያት ሊኖርህ እንደሚችል ታሪኩም ቅርብ እንደሚሆን እረዳለሁ። እስኪ ስለ እሱም ባጭሩ ንገረን። መቼ ተጻፈ? እንዴት ተጻፈ? የጥናት ስራዎችን መቼ ያከናወንክ? ይህም በዝጉ ጊዜ የሆነ ነው ወይስ ቀደም ብሎ የተዘጋጀ ነው? መልካም፣ ካነሳኸው ከህይወቴ ታሪክ እነሳና እሱ ምክንያት ስላለው ያኔ ያነበብከው ያ የህይወት ታሪኬ በእርግጥም ባህረኝነቴን እንዳንድ ዘርፍ ይተነትናል። ሁለት መቶ ሀምሳ ገጾች ነበሩ። በዚሁ ኮቪዱ ባመጣብን የዝግ ጊዜ ወይም ተከርቸም በሚሉት ቁጭ ብዬ በደንብ ላሰፋው ስለቻል አሁን ሰባት መቶ ገጾች ደርሶ እንደ አዲስ ታትሟል ርዕሱም የተቀጠለ እድሜ ተብሎ ተቀይሯል ንዑስ ርዕሱ ደግሞ ባህረኛው ደራሲ ከፍሪጌት እስከ ዲሲ ነው የሚለው እንግዲህ ይህንን መነሻ ላድርገውና እንዳልከው ይሄንን በኢትዮጵያ ባህር ኃይል ዙሪያ የሚያጠነጥን አንድ መጽሐፍ በሁለት ምክንያቶች አዘጋጅቻለሁ አንደኛ ታሪካችን ሆነ ተሆን በቸልተኝነት ተቀብሮ ነው የቆየው። በቅርብ በተለይ ኢትዮጵያ የባህር ኃይል ማቋቋም ሀሳብ እንዳላት ሲነሳ ነው ትንሽ ትንሽም ስማችን አብሮ መነሳት የጀመረው እንጂ በሕብረተሰቡ ተረስተን እኛም ረስተን ነው የቆየ ነው ማለት ይቻላል። እናም ስራው የተጀመረው ቀደም ብሎ ሁለት ዓመት ፈጭቶብኛል። ግን ይሄ አንድ ዓመት ከምናምኑ ቤት ውስጥ የቆየሁበት ጊዜ አፋጠኜ እንድጨርሰው ምክንያት ሆኖኛል እና መጽሐፉ ዘጠኝ ባለሌላ ማረግተኞች እና መኮንኖች ሆነው በባህር ሀይሉ ውስጥ ያገለገሉ አባላትን አስደናቂ ግለ ታሪኮች ያነሳ እና እግረ መንገዱንም የባህር ሀይሉን ታሪክ በእነሱ አንደበት ይተረካል። የመረጥኳቸውም በጥሩ መመዘኛ ነው። መመዘኛውም ምን የሚል ነው? ባህር ሀይሉ በፈረሰ ወቅት ስንመለስ ጡረታ የሚሆን የሕክምና ሌሎችም የጥቅማ ጥቅም መብቶች ስላልተከበሩልን ያው እንደ አሮጌ ቁና ነበር የተወረወረ ነው። ከዛ ተነስተው አቧራቸውን አራግፈው ራሳቸውን ችለው ለሌሎች የተረፉ አሁንም ላለው ትውልድ ምሳሌ የሚሆኑ ብዬ ነው እነዚህን የመረጥኳቸው። ስለዚህ መጽሐፉ ከሁለት ሶስት አቅጣጫ በጉጉት ሊነበብ የሚችል ነው። ትልቁ ደግሞ ሳይገለጽ መታለፍ የሌለበት ነገር የዚህ መጽሐፍ በተለይ ኢትዮጵያ የሚታተመው መጽሐፍ ሙሉ የሽያጩ ገቢ ያለ ጡረታ ያለ የሕክምና መብትና በአጠቃላይ ያለምንም ጥቅማ ጥቅም ለተበተኑ እኔና ሌሎች ባንድረቦቼን አሰልጥነው ለዚህ ደረጃ ላደረሱ አዛውንት የኢትዮጵያ ባህር ኃይል አባላት መደጎሚያ እንዲሆን ነው ያሰብኩት። ይህንንም ኢትዮጵያ ያለውና በህጋዊነት የተመዘገበው የቀድሞ ኢትዮጵያ ባህር ኃይል አባላት ማህበር የሚያስፈጽመው ይሆናል። መልካም ያቀድከውም በጎ ስራ ነው አለማየሁ። ቀደም ብለንም በመግቢያችን ጠቆም እንዳደረግ ነው መንፈሳዊ ይዘት ያላቸውን ጨምሮ በርካታ መጽሐፍ ደርሰሃል። የትርጉም ስራዎችንም ያካትታሉ። ከሀያ በላይ መጽሐፍት መድረስህን ነው የተረዳሁት በዚያ በቀደመ ምልልሳችን። ከአንባቢዎችህም የንባብ ፍጥነት ፍጥነት ሳትጽፍ እንዳልቀረህ ነበር ያነሳሁት የአጻጻፍ ፍጥነትህን አስመልክቶ አሁን ደግሞ እንዲህ ለየት ባለ ሁኔታ ውስጥም በከፍተኛ ፍጥነት መባል በሚችል ደረጃ የመጽሐፍ ዝንባሌህን ተመልክተናል። አንድ አመት ከስድስት ወር በሚሆን ጊዜ ውስጥ ሶስት መጽሐፎችን ለንባብ አብቅትሃል። ሌላ አራተኛውንም ከዚህ ቀደም የጀመርከውንም ማጠናቀቅህን ገልጸህልናል። መጽሐፎችህን ይዘትህን በተመለከተ አንባቢዎችህ የማን በበደል የነበራቸው ሊነጋገሩ ይችላሉ፣ ግን የመጽሐፍ ፍጥነትህን በተመለከተ አሁንም እንድናነሳ የሚያስገድድ ይመስለኛል። ቀድም የአጻጻፍ ዲሲፕሊንህን ሙሉ ጊዜ ሰጥተህ እንዴት ትኩረት እንደምታደርግ በዚህ በነበረው ጊዜ እንደ መደበኛ ስራ አድርገህ እንደሰራ ገልጠህልናል። ያ ብቻ በቂ አይመስልምና ከፍጥነት ጋር ያለውን ሁኔታ ጥናቶች የሚጠይቁ ከሆኑ አሁን እንዳነሳ ነው። መጽሐፍ የግለሰቦችን ሕይወት ሌሎች ስራዎችን መመልከት የሚጠይቅ ከሆነ የራስንም የቆዩ ማስታወሻዎች ማስታወሻ የመያዝ ልምድህ ጠንካራ እንደሚሆን ገምታለሁ። እስኪ ንገረን። ስለዚህ እጅግ ፈጠን ብለ የምትጽፍበት ልማድ ከክንፎቼ ብጀምር ደስ ይለኛል። በሁለት ክንፎች ነው የምበረው። በአንድ አቅጣጫ ድልም መጽሐፎች ለጠቅላላ እውቀት የሚበጁና ለነፍስ እውቀት የሚጠቅሙ ብዬ ለሁለት ከፍላቸዋለሁ። አንዳንዶች መንፈሳዊ ነገር ላይ ያተኩራሉ፣ አንዳንዶች ደግሞ ከዛ ውጪ ያለው ጠቅላላ እውቀታዊ ነገር ላይ ያተኩራሉ። እኔ ሁለቱንም የምሰራው ስለዚህ፣ በማንኛውም ቀን ከእንቅልፌ ስነቃ የምሰራው ስራ አላጣም ማለት ነው። አንዱ ሚኒስትር እሱ ነው። ሁለተኛው ምናልባት ይሄ ጥቂቶቹ የሚለው የኢትዮጵያ ባህር ሀይል አባላት ታሪክም ጠቆም እንደሚያደርገው፣ እኔም ከእነሱ ጋር ሰባት አመት የማገልገል ታላቅ እድል ስላገኘው ያ በህይወቴ ውስጥ የተ አሻራ ሊሆን ይችላል። ምክንያቱም መርከቧ ባህር ላይ ካለች የአራት ሰዓት ስራ አለ ማለት ነው ስለዚህ በማንኛውም ሰዓት እየተቀሰቀስን በተራችን ስራችንን የማከናወን ልማት ነበረን። ያ አስራዎቹ እድሜ በደም ዝውውሬ ውስጥ የሰረጸ ነገር ስለሆነ የዛሬ ኑሮዬን ቀልጄበትን ብኖር ረድቶኛል። ሌሊት ድንገት ነቅቶ መጽሐፍ ወይም በጠዋት ተነስቶ ስራዎችን መጨረስ አሊያም እንቅልፍን ገተ አድርጎ አምሽቶ ማለቅ ያለበትን ነገር መጨረስ ለእኔ እንደ ተራራ የሚከብድ ነገር አይደለም። የመጨረሻው ቀላል ሌላ አንድ ነገር ልጨምር። እሱም ቴክኖሎጂው ነው። አገር ቤት እያለው በእጄ ጽፋለሁ፣ ታይፒስቶች ጋር ወስዳለሁ፣ እነሱ የጻፉትን አምጥቼ የማጣሪያ ንባብ አደርጋለሁ፣ መልሽ ወስደው እንዲያርሙት አደርጋለሁ። ብዙ ምልልስ ነበር። ሳስበው እራሱ ያደክመኛል። አሁን ግን የራሴን ላፕቶፕ ኮምፒውተር ይዤ ስለምጽፍ የተለየ አደጋ ካልተፈጠረ በስተቀር ተጻፈውም ለአመታት እዛው ስለሚኖር ያ አግዞኛል እላለሁ ግን የመጨረሻው የዚህ ሀገር ሰዎች ላስት በት ኖት ሊስት ይላሉ። የመጨረሻውና ትልቁ ነገር ከላይ የተለቀቀልኝ ትጋት ይመስለኛል። ቅዱሱ መጽሐፍ አንድ ስፍራ ላይ የሰው ቀሪ ሀብቱ ትጋቱ ነው ይላል። ያ ትጋት የተለቀቀልኝ ከላይ እንጂ ከጎና አይመስለኝ። ስለዚህም እግዚአብሔርን አመሰግን። መልካም አለማየሁ፣ ለፈጣን አጻጻፍ የረድሁን የተለያዩ ምክንያቶች ዘርዝረህ ገልጸህልናል። አንባቢዎች እና በዚህ ሰዓት ይህን ውይይት የሚከታተሉ ከየራሳቸው ልማዶች ጋር የሚያዛምዷቸውን ቁም ነገሮች የሚያገኙ ይመስለኛል። እንዳልኩት ከሀያ በላይ መጽሐፍት ዝርዝሮች ነው የተመለከትኩት። የማዕበል መንገደኞች፣ ኑሮ በአሜሪካ ቅድም ያነሳሁት የህይወት የፍርጦች፣ መንፈሳዊ ይዘት ያላቸው ቅዱስና መፈለግ ትርጉም ይመስለኛል እነማን ነበሩ፣ ልጆች ልጆችና ቴክኖሎጂ፣ በርካታ ናቸው። የጽህፈት ምርጫዎችህን ቅድም ሁለቱ ክንፎች ብለ በሁለት ለይተህ እንደምትጽፍ በዛ መንገድም ሊጻፉ የሚችሉ በርካታ ርዕሶችን ማግኘት እንደሚችል ማንኛውም ቀን የሚጻፍበት ነገር ሊኖር እንደሚችል ጠቁመሃል። የንባብ ልማድስ ምን ይመስላል? አንዳንድ ጊዜ ጥሩ ጸሐፊ ጥሩ አንባቢ እንዲሆንም ይጠበቃል። እንደ ግለሰቡ ዝንባሌና ልማድም ሊወሰን ይችላል። እስኪ ስለዚህ ነገርንና ውይይታችንን ወደ መቋጨቱ እናምራ። መልካም ነው። ማያነብ ጸሐፊ አለ ብዬ አላስብም። ካለም የሚጽፈው ያንሳል የሚያስበውም ይሳሳል የሚል ስጋት አለኝ። ስለዚህ አነባለሁ። የሀገሩ ሁኔታ በፈቀደልኝ መጠን የሚያስፈልጉትን በእንግሊዝኛ ለትምህርቴም ቢሆን የተለያዩ ኮርሶችን ስወስድ ብዙ ጊዜ ወደ ስነ ጽሑፍ ነገሮች ላይ አተኩራለሁ፣ አነባለሁ። በአማርኛም ጊዜ የፈቀደልኝና እጅ ላይ የገቡትን ያህል ሁሉ አነባለሁ። አሁን ሀገር ቤት በቅርብ ስለታተሙ መጽሐፍ ምናልባት እዚህ ሳይሆን እዛ ከሚኖሩት ያልተናነሰ እውቀት አለኝ ማለት ይቻላል። ከስር ከስር እከታተላቸዋለሁ ማን ምን ጻፈ የሚለው አስፈላጊም ሲሆን የማበረታቻ መልእክት አስተላልፋለሁ እና አነባለሁ። ንባቡ እጅግ ጠቅሞኛል። እንዲያውም ይሄ አብሮኝ የኖረ ከልጅነት የጀምሮ አብሮኝ ያደገ እንጂ ለመጽሐፍ ብዬ የጀመርኩትን ነገር አይደለም። በተለይ መርከቦቻችን ላይ ሀይለኛ የማንበብ ልማት ነበረን። አንድ ምሳሌ ልንገርህ። አንድ ጊዜ ለዓይን ሕክምና ወደ አስመራ ሄጄ እንግዲህ የዓይን ሕክምና ለምን እንዳስፈለገኝም መገመን ስለምትችል አስመራ ሄጄ በኋላ ብቀላ ተብሎ የተተረጎመ ቬንዴታ መጽሐፍ ገዝቼ መጣ መርከቤ ላይ ከአንድ መቶ አስር በላይ መርከበኞች እና መኮንኖች ተመድቦ ይሰሩ ነበረ። እኔ ያነበብኳት ባህላችን እንግዲህ መቀባበል እየተቀባበልን ነው የምናነባት። በመጨረሻ ከመነበቧ ብዛት ተገነጣጥላ ግብዓተ ባህሯ ተፈጸመ። ግብዓተ ባህር ማለት ወደ ባህር ተወራወራች ማለት። እኔ ብቻ ሳሉ ቀሪዎቹም ባልደረቦች የሆኑት የባህር ኃይል አባላት እጅግ አንባቢዎች ነበሩ። አሁንም ያን ልማድ አልቀየርኩትም ግን ቅርጹን ቀይሬያለሁ። አንደኛ በጣም የተመረጡ ነገሮችን ማንበብ ነው ያለብኝ ስለምጽፍ። ሁለተኛ የግድ መጽሐፍ እጄ ላይ ይዤ ብቻ መሆን የለበትም። ስቀመጥ ኮምፒውተሬ ላይ የተለያዩ ድረገጾችን እየተዘዋወርኩ ነፍስ ያላቸውን ነገሮች እየመረጥኩ አነባለሁ። ስተኛ ደግሞ ትንሽ አቅም ተርፎኝ ከሆነ በጆሮ እያነበብኩ ነው የምተኛው፣ ማለትም ኦዲዮ ቡኮችን አዳምጣለሁ። አንዳንዴ ከፍቼው ስነቃውሉ ከእንቅልፌ የምሰማው ጊዜ አለ እና ንባብ ለእኔ ከመጽሐፍ የማይነጠል የዕለት ተዕለት ልማት ነው ማለት ይቻላል። ግሩም ነው። ምናልባትም አንዱ ሌላው የመጽሐፍ ሚስጥር ሊሆን ይችላል። እዚህ ያለንበት ዩናይት ስቴትስን ጨምሮ በተቀረው ዓለም መጽሐፍት ተጽፈው ለህትመትና ለንባብ በሚበቁበት ሂደት የተለመደውና ዘለግ ያለ ታሪክ ያለው አሰራር አመቺነት አለው። አንድ መጽሐፍ ላይ ከአንድ በላይ ሰው ይሳተፋል። የግል አርታይ ይኖራል። የአሳታሚው አርታይ ይኖራል። በተጻፈበት ጉዳይ ላይ አዋቂ የሆነ ሰው ማማከር ይኖራል። ጥናቱ ሰፊ ነው። ያን አይነት ሁኔታ ለእኛ ይኖራል ብዬ አልገምትም። ከወጪም አንጻር መጽሐፉ በኋላ ያንተን ድካምና በተለይ የሚወጣውን ወጪ ከመሸፈኑም አንጻር ያን አይነት እድል የሚኖር አይመስለኝም። ሌሎችም ደራሲያንን እንደማውቀው ነገር ግን ምንም አይነት ደራሲ ነውና አርታይ የሚጠይቀው ደግሞ አንተ በርካታ መጽሐፍትን ለመጽፍ መጽሐፍን የሚያዩ አርታዎች አሉ። በቅርብ ወዳጅነትም ሊሆን ይችላል ወይንም ደግሞ በአነሳ ርዕሰ ጉዳይ ላይ እየጠለቀ እውቀት ስላላቸው ለምሳሌ እኔ ተነስቼ ስለ አንድ የአእምሮ ሕመም አይነት ብጽፍ የአእምሮ ሕክምና እውቀቴ ውስን በመሆኑ በዚያ ርዕሰ ጉዳይ ላይ ጠለቅ ያለ እውቀት ያላቸው አዋቂዎችን፣ ባለሙያዎችን በጽሁፍ ያነሳዋቸውን ጉዳዮች ትክክለኝነት ለማረጋገጥ ማማከር ይጠበቅ ይሆናል። እናም ያ አዋቂ ያ የትምህርት ስራ ከመውጣቱ በፊት ስራዬን ሊገመግምልኝ መቻሉ የቱን ያህል የተሻለ ፍሬያማ ሊያደርገው እንደሚችል ግልጽ ነው እና በግሌ በርዕሰ ጉዳዩ ላይ ከማደርገው ምርምርና ጥናት በተጨማሪ ማለት ነው። በዛ በኩል ምን ትላለ የምታደርገው መንገዶች ያሉ መጽሐፍህ በሌላ ሰው የሚታይበት ከመውጣቱ በፊት አለም የለም ነው መልሲ። ምክንያቱም ትችትን በተመለከተ የመጀመሪያውን ረቂቅ ወይም ማኒስክሪፕት አድ አስተያየት የሚሰጡኝ በርካታ ወዳጆች አሉኝ። ያ ጥሩ ግብአት ሆኖ ያገለግለኛል። ነገር ግን ወደ አርትኦቱ ወይም ኤዲቲንግ የማጣሪያ ንባብ ወይም ፕሩፍ ሪዲንግ ስራ ሲገባ ግን እኔው ከዛ ከጋዜጠኝነቱ ዓለም ይዘው የመጣሁትን ልምድ ተጠቅሜ ያደርጋለሁ እንጂ ይሄን የሚያደርግልኝ ሰው የለም። ያው እንግዲህ እኔ የሩቅ ሀገር ሰው ነኝ እና ይሄ የተመቻቸልኝ አይደለሁም። ጥሩ ነገር ጽፌ ካስቀመጥኩትና ከተወሰነ ጊዜ በኋላ ከረሳሁት በኋላ አንስቼ ነው እንደ አርታ ሆኜ ጨክኜ የማስተካከለው እንጂ የራሴ ነው ብዬ አልሳሳለትም። እና ይሄ ለዚህ አካሄድ ሁል ጊዜ የምሰጠው ብያኔ ምንድን ነው? ሁሉ ነገር እስኪሟላ መጠበቅ የለብንም። እንዳነሳኸው እዚህ ሀገር ለጸሐፍት በርካታ ማሳለጫዎች አሉ። ጽፈውም ሲጨርሱ በርካታ ጥቅማ ጥቅሞች አሉ። እኔ ዘንድ ያው ሁለቱም የለም። ግን እንግዲህ ደጋግመን ሁል ጊዜ የምንለው የአድዋ ድል አለ። የአድዋ ድል ታሪክ የጥቁሮች አንጸባራቂ ድል ነው። የነጻነት ፋና ወጊ ነው። እንደዚህ ስንል እኔ ሁልጊዜ ከዛ ላይ የምወስደው አባቶቻችን ያን ጊዜ ቆይ ታንክ የለንም መድፍም አልገዛንም የጦር አውሮፕላኖችም ገና አላደራጀንም ብለው ባይዋጉ ኖሮ ያን ድል ለእኛ ያመጡትም ነበር። እጃቸው ላይ ባለው መሳሪያ ነው ተወርውረው እንዲሄዱ ታሪክ የነገረን እኔም የማምነው እንደዛ ነው። እኔም ስጽፍ እጄ ላይ ባሉት ችሎታዎች ተሰጥኦ፣ ስልጠቶች እና ክህለቶች ቀጥታ ስራውን አከናወናለሁ እንጂ ይሄ የለም ያ የለም እያልኩኝ ለመተከዝ ጊዜው የለኝም። ሌላው ካነሳሁ አይቀር ስለዚህ ሀገር ለጸሐፊዎች ያለውን ክብርና ጥቅማጥቅም የመጀመሪያውን የእንግሊዝኛ መጽሐፌን እየጻፍኩ መሆኑን ለቮይስ ኦፍ አሜሪካ አድማጮች ለማብሰር እወዳለሁ። ያ እስከሚያልቅ ድረስ ግን ለጊዜው በርካታ የሀገር ቤት አድማጮች የሚያነሱብኝን ጥያቄ እግረ መንገዴ መልሼ ልሰናበት። በፌስቡክ ያውኛል፣ በተለያዩ ማህበራዊ መገናኛ ብዙሃን ያገኙኛል። ግን ጥያቄያቸው አንድ ነው። አገር ቤት መጽሐፎች የት አሉ የሚል በእርግጥም ከሞላ ጎደል የለም ማለቱ ይቀላል። ከሀያ ስድስቱ መጽሐፎች እስካሁን እዛ ታትሞ የተሰራጩት አራት ብቻ ናቸው። ነገር ግን ይሄ የወረርሽኙ ዘመን የሰጠንን ፋታ በመጠቀም አንደኛ የተጓዡ ማስታወሻ የሚለውን መጽሐፌ ጃፈር የመጽሐፍት መደብር ከኔ ጋር በመተባበር ሊያሳትመው እየተዘጋጀ ነው። ቀጥሎም ይሄ ቅድም ያነሳ ነው ጥቂቶቹ የሚለው የኢትዮጵያ ባህር ኃይል አባላት ግን ለታሪኮች ስብስብ በቅርቡ ኢትዮጵያ ውስጥ ታትሞ እንዲመረቅ እየተመካከረን እና እየሰራን ነው። ለሰሜን አሜሪካ አንባቢያን ግን በሚቀጥለው ሳምንት ተደራሽ ይሆናል፣ መጽሐፉ ዝግጁ ይሆናል። ለዓለም አቀፍ አንባቢያን ደግሞ ሉሉ ዳትካም በተሰኘ ድረገጽ ከሚቀጥለው ሳምንት ጀምሮ ይለቀቃል። ይህን ይመስላል አሉ። መልካም፣ በርከት ያሉ ጉዳዮችን አንስተናል። መጽሐፎችህን፣ የጽህፈት ወይም የድርሰት አጻጻፍ ጠባይና ልማድህን ጨምሮ አለማየሁ፣ በሌላ ስራህ በሌላ አጋጣሚ መልሰን እንደምንገናኝ ተስፋ አድርጋለሁ። አሁኑ ለነበረን ቆይታ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። የተባረከ ቀን ይመልስ አላ አድማጮች ከዓለማየሁ ማሞ ጋር የጀምርነውን ቃለ ምልልስ ሙሉን በድረ ገጻችን እና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዳችንን አለማየሁ ማሞን እናመሰግናለን። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በቀጠሮ በቀጠሮው መሰረት እንግዳውን ይዞ ብቅ ብሏል። አባይም ቢሞላ ቢሞላ መሻገሪያው ሌላ እያልን ነው ያደግ ነው። መቼም አባይም ቢሞላ መሻገሪያው ሌላ የተባለው ትንቢት ደረሰ፣ ተሟላ ለምስራቅ አፍሪካ ብርሃን ይዞ ተርላ፣ አባይ ሊያሻግረን በዘዴ በመላ ብያለሁኔ። የአባይ በረከት ብዙ ነው ሊነገርም የሚችል አይደለም። አድማጮቼ ባለፈው አስራ አምስት ቀን እንግዳዬ የነበረው ጋዜጠኛ ፋንታውን ኃይሌ ዮሴፍ ዛሬም ሲያጫውተን ያመሻል። የአባይ በረከት ብዙ ነው፣ ሊነገርም የምችል አይደለም። የግብፅ ህዝብን ሳነጋግር የግብፅ ወጣትን፣ የግብፅ ጎልማሳን፣ የግብፅ አዛውንቶችን አነጋግሬያለሁ። ባነጋገርኩ ጊዜ ያሉኝን ብነግርህ ልብ የሚነካ ነው። እያለቀሱ የነገሩ በተለይ ከአርባ ዓመት በላይ ያሉ ሰዎች ምን ይላሉ? ኢትዮጵያና እኛ ኮ ከአንድ ምንጭ የምንጠጣ ሰዎች ወንድማማቾች፣ እህትማማቾች እግዚአብሔር ኢትዮጵያን ባይሰጥን፣ አባይ ለኢትዮጵያ ስጦታ ባይሆን፣ ከየት እናገኘው ነበር ኢትዮጵያ ባትኖር። ስለዚህ ከአባይ ይኸውኛ በረከቱን ግን እንቃመሳለን። ዘጠና ስምንት በሞተው ህዝቡ የሚኖረው በአባይ ዳርቻ ነው። ይሄን ሁሉ ህዝብ የያዘልን አባይ ነው። ስለዚህ ኢትዮጵያውያን ወንድሞቻችን ናቸው፣ ባለውለታችን ናቸው ይላሉ። በዚሁ በአባይ ጉዳይ ላይ ወጣቶስ ምን ይላል? ፋንታውን ይሄ ጎረምሳውና ጎልማሳ ነኝ የሚለው ግን በተለይ በተለይ ሀሽሽ የሚያጨሱበት ቤት ችበር እነሱ እንትን ይሉታል። ማዕሰል ነው የሚሉት እነሱ እዛ ቤት ቁጭ ብያ ብሬያቸው እያጨስኩ አወርኋቸው። በእንትኑ የናወዙትም ደህና የሆኑትም የሚያወሩት እዛ ማዕሰል ቦታ ላይ የሚያወሩት ስለ ጦርነት ነው። ኢትዮጵያ የአባይን ውሃ ወስዳብናለች ነው የሚል እሚመነጨው የሚመስላቸው ከግብፅ ነው ከግብፅ መንጭቶ ወደ ኢትዮጵያ የሚፈስ ነው እንጂ የሚመስላቸው ከኢትዮጵያ ወደ ግብፅ የሚፈስ አይመስላቸውም። ማንንም ማሳመናቸው ሁለት ሶስት ቦታ በአሰል የሚጨሰበት ቦታ አይቻለሁ። ማንንም ግን ማሳመናቸው እነሱ አንድ ጊዜ ተሰብከዋልና የጦርነትን ጣዕም ደግሞ ክፋትና ደግነት፣ ወጣቱ ትውልድና ጎልማሳው ስለማያውቀው የኢትዮጵያን ምች ስላልቀመሰ ጦርነትን ከነሱ መሀል ጥቂቱ ጦርነትን ይናፍቃል። ነገር ግን ሌላው አረተው አድቡ የሚል ብዙ ግብፃዊ ያለ ጋዜጠኛ፣ ፋንታውን ጥሩ አድርገህ አብራራው። ይህን እድል እንዴት አገኘ? እንዴት አንተ እነዚህን አካባቢዎች ለማየት ቻልኩ? እስ አጋጣሚውን አጋጣሚው በአፍሪካ ዋንጫና በድነቃቸው ተሰማ አርባ ጊዜ በሌሎች ተልእኮዎችንም በዚህ በስፖርት ጋዜጠኝነቱ ሳከናውን ያገኘሁት እድል ነው። ድነቃቸው ተሰማ እንደምታውቃቸው በመጀመሪያ ሰውን አክባሪ ናቸው። ቀጥለው ኢትዮጵያዊን ወዳድ ናቸው። ቀጥለው ሀገራቸውንና ወገናቸውን አክባሪ ናቸው። ቀጥለው የሚሰራን ሰው የሚወዱ ናቸው። ታላቁ የስፖርት ሰው ማለቃቸው፣ የጅብራልተሩ አለት። አዎ ፋንታሁን፣ የጅብራልተሩ አለት ታላቅ ሰው አነሳህ። አቶ ይድነቃቸው ተሰማ ሸቴ ካረፉ ባለፈው ሐሙስ ነሐሴ አስራ ሶስት ቀን 35 ዓመት ሆነ። ከተወለዱ ደግሞ የፊታችን መስከረም አንድ ቀን 2014 ዓ ም 100 ዓመት ይሆናል። ይህን ይህን እያነሳን እንዘክራለን። አድማጮች ሰላም ያገናኘን፣ ንጉሥ ያክልሉን። ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላቸዋቸው ርዕሰ ጉዳዮች ዙሪያ እንዳመቻቸው በመጻፍ ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን። አድማጮች አሁን ወደ ስርጭታችን መገባደጃ ማምራታችን ነው። አሁን የቀረን በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና